ክረምቱን ተከትሎ በአማራ ክልል ምስራቃዊ አካባቢዎች ባሉት በሰሜን እና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች ስር በሚገኙት አምስት ወረዳዎች ውስጥ ደረሰ በተባለ የመሬት መንሸራተትና መስረጋ አደጋ ከአንድ ሺህ ሄክታር በላይ በዘር የተሸፈነ እና የግጦሽ መሬት ከጥቅም ውጭ መሆኑን የአካባቢዎቹ ባለስልጣናት አስታውቀዋል። በመሬት መንሸራተት አደጋው ስምንት ሺህ የሚደርሱ ሰዎች ተጎጂ መሆናቸውን አመልክተው አብዛኞቹም ለመፈናቀል ተገደዋል ብለዋል። የከፋ ጉዳት አስተናግደዋል ከተባሉት አካባቢዎች ደግሞ የሰሜን ቦሎሶ ዞን አንደኛው መሆኑን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት መምሪ ኃላፊ የዓለሙ ይመር አመልክተዋል። በዞኑ ስር ያሉት መቄትና ጉባ ላፍቶ አደጋው የተከሰተባቸው ወረዳዎች መሆናቸውንም አክለው አስረድተዋል። ሁለቱ ወረዳዎች ላይ የመሬት መንሸራተት ገጥሟል። በህይወት ላይ እስካሁን ድረስ የደረሰ ነገር የለም። በንብረት ላይ ግን ከሁለት መቶ አርባ ስድስት በላይ ቤቶች ውድመት ደርሶባቸዋል። ነው ሙሉ ለሙሉ ከጥቅም ውጭ የሆነው ማሳም ወደ ዘጠኝ መቶ አርባ ሰባት ሄክታር የሚሆኑ ከጥቅሞች የሆነበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ያው ከስድስት ሺ ዘጠኝ መቶ አሁን በላይ የሚሆኑ አርሶ አደሮች መፈናቀል ደርሶባቸዋል፣ ማለት እኛም ለክልሉ መንግስት አሳውቀናል። ያው የክልሉ መንግስትም ለሚመለከተው አካል ጥያቄውን ያቀረበበት ሁኔታ እንዳለ ነው ያለን መረጃ። እስካሁን ድረስ የቀረበ ነገር ባይ ነው። ከዚህ በተጨማሪ በሰሜን ሸዋ ዞን አሳግርት ወረዳ ወልዲያገር፣ ገደራ፣ ጎላና ሚጤ ቀበሌዎች ውስጥ የደረሰው የመሬት መንሸራተትና መስረግ አደጋ አምስት መቶ ስምንት ቤተሰቦችን ለጉዳት እንደዳረገ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ገልጿል። እንደ ጽህፈት ቤቱ ማብራሪያ እነዚህ የህብረተሰብ ክፍል ይጠቀሙበት የነበረው ሀምሳ ስምንት ነጥብ ስምንት ሄክታር መሬት ከጥቅም ውጭ ሆኗል። በደቡብ ወሎ ዞን ወረባቦ ወረዳ ቢስቲማ ከተማና ሆሌ ቀበሌዎች ላይም ሰሞኑን ደረሰ በተባለ ተመሳሳይ አደጋ ሰባ ሄክታር ገደማ በዘር የተሸፈነ መሬት ከጥቅም ውጭ መሆኑን ከሀያ የሚልቁ አባወራዎች ደግሞ ቤተሰቦቻቸውን ይዘው መፈናቀላቸውን የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ለአሜሪካ ድምጽ አስታውቋል። በዞኑ ተውለደሬ ወረዳ ቆርኪ ቀበሌ የተከሰተው የመሬት መንሸራተት አደጋ 17 ሄክታር መሬት ከጥቅም ውጭ ማድረጉንና አደጋው አድማሱን አስፍቶ አሳሳቢ ደረጃ ላይ መድረሱን የቀበሌዋ ግብርና ጽሕፈት ቤት ኃላፊ አሸናፊ ሰይድ ለአሜሪካ ድምፅ አስታውቀዋል። በተመሳሳይ በደሴ ከተማ ከ400 የሚልቁ ሰዎችን ለመፈናቀል ዳርጓል የተባለ የመሬት መንሸራተት አደጋ ማጋጠሙን የአሜሪካ ድምፅ ከቀናት በፊት መዘገቡ ይታወሳል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ፈንታውን ባታብል ለመንግስታዊው የአማራ ሚዲያ ኮርፖሬሽን ሰሞኑን በሰጡት መግለጫ በክልሉ ስምንት ዞኖች ባሉ ሰላሳ አራት ወረዳዎች ውስጥ የሚገኙ አራት መቶ ሺህ የሚደርሱ ሰዎች ለአደጋ ተጋላጭ እንደሚሆኑ ገልጸዋል። ኮሚሽነሩም ክረምቱ ከገባ ወዲህ በተለያዩ የተፈጥሮ አደጋዎች ምክንያት ሀያ ሶስት ሰዎች መሞታቸውንና ና ሁለት ሺህ ዘጠኝ መቶ የሚሆኑት ደግሞ ተፈናቅለዋል ቢሉም መረጃ ካሰባሰብንባቸው ሰሜንና ደቡብ ወሎ፣ ሰሜን ሸዋ ና ደሴ ከተማ የተገኘው አሃዝ የተፈናቃዮቹን ቁጥር ኮሚሽነሩ ከተናገሩት በላይ ከፍ ያደርጉታል። በተለይ የመሬት መንሸራተት አደጋ የተከሰተባቸው የአማራ ክልል ምስራቃዊ አካባቢዎች የሰላም ችግር ያጋጠማቸውና የምግብ እጥረት የሚስተዋልባቸው ከመሆኑ ጋር ተያይዘው ሕብረተሰቡ ያለበትን ችግር ያባብሰዋል ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በመሬት መንሸራተትና መስረግ አደጋ አርሶ አደሮች ራሳቸውንና ቤተሰቦቻቸውን የሚያስተዳድሩበት መሬት ከጥቅም ውጪ ሆኗል ከተባሉት አካባቢዎች አንዱ በሆነው በደቡብ ወሎ ዞን ተውለደሬ ወረዳ የሚገኘው የቆርኪ አካባቢ ነዋሪው አርሶ አደር ሰይዲመር የተዳደሩበት የነበረው መሬታቸው ሙሉ በሙሉ ከጥቅም ውጭ እንደሆነ ተናግረዋል። በተለያዩ ጊዜያት በአካባቢው ሲስተዋል የነበረው መሰንጠቅና መንሸራተት በዘንድሮው ክረምት ተባብሶ ለበርካቶች የእርሻ ማሳና መኖሪያ ቤታቸው መጥፋት ምክንያት ሆኗል ብለዋል አርሶ አደሩ። አስራ አንድ ቤተሰብ አስተዳድራል። ያ መሬት በሙሉ ሀዲ አዱንያ ነብረን ያንን እየሸጥን እየሸመትን አበቃ። የሚሻለውን እንግዲህ መንግስት ይሰብበት መንግስት ወደሚያረጋ ያስጠጋል እንጂ የምንተዳደርበት ይስጠል እንጂ እኛ የምንፈጥረው ነገር ምን አለን? እጅ ወደ ላይ ብለናል። ልጆችም እንዳይማሩ አድርገዋል። የሚማሩ ልጆቻችን ምን እየበሉ ይማሩ? አንድ በሬ ቀርቶ የነበረ አሁን ልሸጥነው ለመስከረም አበቃ። በደሴ ከተማ የደረሰውን የመሬት መንሸራተትና መስረግ አደጋ ምክንያት በማጥናት ላይ መሆናቸውን ያስታወቁት የወሎ ዩኒቨርሲቲ ጂኦሎጂ ትምህርት ክፍል ዲን ኤልያስ አሰፋ ጥናቱ ባይጠናቀቅም መነሻ ናቸው ያሏቸውን ምክንያቶች ዘርዝረዋል። አሁን እንዳየነው ከአሁን በፊትም ብዙ ጥናቶች አሉ እንደሚያሳየው እኛ በተለይ ደሴ ላይ ነው ዋና ፎከስ አድርገን እያጠናን የነበረው። ክልሉ መንግስት ያለውን ችግር ፈትቶ ወደፊት ከተማው የሚድንበትን ነገር ፕሮፖዝ እንድናደረግለት ነው፣ በሲቪል ለማስቆም ማለት ነው። የመሬት መሸራፈቱ ደሴ እንግዲህ በተፈጥሮ ስነ ምድራዊ በስምጥ ሸለቆ ዳርቻ ላይ ስካርፕመንት ላይ የሚገኝ ስለሆነ በዛ ተጽዕኖም አንዱ አለ፣ ተዳፋት መሆኑ፣ ገደላማ መሆኑ፣ በዛ ላይ ደግሞ በጣም እየተፈረካከሰ ወይዘር ልዩ የሆነ ነው። በተለይ የጦሳ ተራራ ሮዝ የሆኑ ሶይል ዲፖዚት የሆነ ነው ከላይ ከተራራው የመጣ አሉቪያል ዲፖዚት፣ ኮሉቪያል ዲፖዚት የሚባሉ ዲፖዚቶች ምልስ ድንጋይ እና አፈር ያለበት ነው። አዎ በግራቪቲ የተመለሰ እንደገና ደግሞ በትንንሽ ስትሪሞች በአዎች እየተሸረሸረ የወርደ እና የተጠራቀመ በብዙ ዘመናት የተጠራቀመ ስለሆነ ትንሽ ነገር ሲያገኘው ለመሸራተት ቀርብ ነው ማለት ነው። ይህ እንዳለ ሆኖ በዛ ላይ ደግሞ ቦርከና ሪቨር ባለበት በዚህ ላይ ኮንስትራክሽን አለ፣ የሰው ሴትልመንት አለ፣ የተለያዩ ነገሮችን መሬቱ እንዲሸራተት አድርጎታል። ሰው ውሃ በትክክል ተፋሰሱን ወይም መንገዱን ተከትሎ እንዳይሄድ እየተደረገ ካናሎች አላግባብ ተራራው ላይ እንዲፈሱ ስለተደረገ ከታች ያለውን ሰውም እየተጎዳ ተራራው እየተሸረሸረ በመሄዱ መሬቱ እንዲሸራተት አድርጎታል። በሌሎቹም አካባቢዎች ለደረሰው አደጋ ምክንያቱ ተመሳሳይ ሊሆን እንደሚችል ሙያዊ አስተያየታቸውን ሰጥተዋል። በዋናነት የመሬ መንሸራተት የሚፈጠረው ሰመር ላይ ነው። ዝናብ በጣለ ቁጥር ስለሚያላለው ስለሚያቀልጠው ገደላማ መሆኑን ይህ መሬት እንዲሸራተት አድርጎታል። በዋናነት የሚፈጠረው በስነ ምድራዊ ችግርና መታረትና አለመታረት ያለበት መሬት ተለይቶ በባለሙያ አለመሰጠቱ ገበሬውም እውቅና ባለመኖሩ ነው የሚሆነው ይሄ ነገር ማለት ነው። የብሔራዊ ሜትሮሎጂ ትንበያ መሰረት ያደረገው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የዘንድሮ ክረምት ከባድና ረጅም ጊዜ የሚሸፍን በመሆኑ ለጎርፍ መሬት መንሸራተትና መሰል አደጋዎች ሊያጋልጥ እንደሚችል ጠቁሟል። ህብረተሰቡም ጥንቃቄዎችን እንዲወስድ አሳስበዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ